Amen. <laughs> ኢየሱስ ክርስቶስ በባሕረ ዮርዳኖስ የተጠመቀበት መታሰቢያ የሆነውን በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ የሚከበረው የጥምቀት በዓል ከትላንት ጀምሮ በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች ሲከበር ነበር የዋለውም። በተለይ በጃን ሜዳ በተካሄደው ስነ ስርዓት ብፁዕ ወቅዱስ አቡነ ማትያስ ካሰሙት ንግግር የተወሰነውን እናስደምጣችሁ። ጥንት በግብረ መነሻነት ከገነተተላ የተባረርን የተባረር እኛ ጌታችን በእኛ ፈንታ ቤዛ ሆኖ በከፈለልን መሥዋዕትነት ምክንያት ከምስጢረ ጥምቀት ከምናገኘው ጸጋ የተነሳ ከኀጢአት ነጽተን የእግዚአብሔር ልጆችና የመንፈስ ቅዱስ ማደሪያዎች ስንሆን መንግሥተ ሰማያት ለእኛ ክፍት መሆኗን እናስታውሳለን። የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ወልደ ማርያም በበኩላቸው ጥምቀትን ጨምሮ የሀገራችን መገለጫዎች የሆኑ ተፈጥሯዊ ባህላዊና ታሪካዊ እሴቶቻችን ይበልጥ የሚጠበቁበትና ከትውልድ ወደ ትውልድ የሚተላለፉበትን ብሎም በዓለም ማህበረሰብ የበለጠ በስፋት የሚተዋወቁበትን በሚመለከታቸው ዓለም አቀፍ ተቋማት ዩኔስኮን ጨምሮ እውቅና የሚያገኙበትን የሚመዘገብበትን ሁኔታ እንዲፈጠር ተግተን በመንቀሳቀስ ላይ ነን። በበዓሉ ያገኘናቸው በቤተ ክርስቲያኗ የካህናት አስተዳደር መምሪያ ኃላፊ መጋቢ የካህናት ኃይለስላሴ ስላሴ ዘማርያም ስለ በዓሉ ሃይማኖታዊ ትርጓሜ እንዲያስረዱን ጠይቀናቸው ተከታዩን ብለውናል። አምላክ ከሰማያ ሰማያት ወረደ፣ ከቅድንግል ማርያም ተወለደ፣ በየጥጭቱ አደገ። እንግዲህ በ30 ዓመቱ ደግሞ በፈለገ ዮርዳኖስ በዮሐንስ እጅ ተጠመቀ። በፈለገ ዮርዳኖስ የተጠመቀበት ዋና ምክንያት አዳም ገብሮ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚል ዲያብሎስ ጽፎ አንዱ በሲኦል አንዱ ደግሞ በዮርዳኖስ ባህር ጥሎት ነበረ። ያንን ግን ጌታችን መድኃኒት ክርስቶስ ሲጠመቅ በመለኮታዊ ኃይሉ አጥፍቶልናል፣ ደምሶልናል ማለት ነው። ስለዚህ የእዳ መዝገባችን የተቀደደበት ቀን ከጨለማ ወደ ብርሃን ከሞት ወደ ህይወት ከባርነት ወደ ነጻነት የተሸጋገርንበት ቀን ስለሆነ ይህ በዓል የኢትዮጵያ ኦርቶዶክስ ፋሲያን ምእመናን በሀገር ውስጥም ከሀገር ውጭም ያሉ ምእመናን በደመቀ መንፈሳዊ ሰንሰዓት ያከብሩታል። እጅግ በአማረ ሁኔታ ያከብሩታል ማለት ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ ሲባል ምን ማለት ነው? አልናቸው መጋቢ ካህናት ኃይለ ስላሴ ዘማርያምን ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ሁሉ ከየቤቱ ነጭ ልብስ ለብሶ የሰባት ዕድሜ ህፃንም ሳይቀር ወጥቶ በየ ባሕረ ጥምቀቱ ማክበር አለበት። ስለዚህ በዓል የነፃነት ቀን፣ የህይወት ቀን፣ የድኅነት ቀን ስለሆነ ሁሉም ሰው እንግዲህ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ማንም ሰው የለበሰው ልብስ ነጭ ልብስ ለብሶ ለዚያ በዓል በየአቅሙ በየችሎታው መዘመር እግዚአብሔርን ማመስገድ እንዳለበት ነው የሚያመለክተው። እና በዚህ መሰረት አባቶቻችን ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል አባበላላቸው ማለት ነው። ከበዓሉ ታዳሚዎችም የተወሰኑትን አነጋግረናል። ስሜ ተከስተ መብራቱ ይባላል። በዓሉ ቆንጆ ነው። የጥምቀት በዓል ሁሌ ጓኩተን ነው የምንጠብቀው። ስነ ስርአቱ ከዋዜማው ጀምሮ ያለው ስርአት፣ መዝሙሩ፣ ዜማው፣ ሰዓታቱ፣ ቅዳሴው፣ ሁሉም ደስ የሚል ነው። ሸዋል ኡል እባላለሁ። ጠዋት ቀደም ብለን መተን ተጠምቀን፣ ከዛም በኋላ ወደ ታቦተ ሕጉን ይዘን ወደ የቤቱ ወደ የደብሩ ማስገባት ነው። ድባቡ በጣም ደስ ይላል። በጣም ደስ ይላል። መላኩ ዳኛው በጣም ቆንጆ ነው። በጣም ቆንጆ ነው። ደስ የሚል ነው። በደንብ ነው የምናከብረው ከባለቤቴ ጋር። ባለቤቴ ዚ አድራ ነው ሄደችው። እኔም ደግሞ በተለያየ አሁን ጠበሉን ተረጨሁ እና እያከበር ነው ነው። በቅዱስ ሚካኤል ከተሰየሙት ታቦታት ውጪ ሌሎች ታቦታት በምዕመናን እና በተለይም በወጣቶች ታጅበው ወደ መንበረ ታቦታቸው በሰላም ተመልሰዋል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም